አሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሰኔ 14 2016 ዓ ም ዝግጅታችን ጀመረ።

በሞጣ ቀራኒዮ ከተማ ሰባት ሰዎች መገደላቸውን የአካባቢው ነዋሪዎች ገለጹ በአርባ ምንጭ ዙሪያ ወረዳ ግጭት ያለ ህግ የታሰሩ ሰዎች ቁጥር ከ96 በላይ መድረሱ ተገለጸ እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል ሰላም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል ለዜናው ደረጀ ደስታ

ዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ ደረጀ

በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ከዚያ በፊት በምሽቱ ከያዝናቸው ዋና ዋና የዓለም ዜናዎች መካከል በኬንያ የተቃውሞ ጥሪ ቀጥሏል፣ አንድ ሰው ተገድሏል፣ የአሜሪካ ኃይሎች ቀይ ባህር ላይ ስድስት የውቲ ድሮኖችን ደመሰሱ፣ የተባበሩት መንግሥታት ድርጅት ኢራን ከሂጃብ ጋር የተያያዙ ጥሰቶችና የሞት ቅጣቶችን አወገዘ፣ የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን።

በኬንያ ሊደረግ የታቀደውን የታክስ ጭማሪ በመቃወም ከተደረገው የወጣቶች ሰልፍ ጋር በተያያዘ አንድ ሰው ተገድሏል። ፖሊሶችን የሚከታተለው ገለልተኛው ቡድን ትላንት አሙስ የተካሄደውን የተቃውሞ ተከትሎ ናይሮቢ ውስጥ ህይወቱ ያለፈውን ግለሰብ በፖሊስ ጥይት ተመቶ እንደሆነ እያጣራሁ ነው ብለዋል። ፖሊስ ዛሬ አርብ እንዳስታወቀው ተቃዋሚዎቹ በሚቀጥለው ሳምንት በአገር አቀፍ ደረጃ ሰልፍ እንዲካሄድ ጠርተዋል።

በኬንያ ወጣቶች መሪነት የተካሄደው እና ባለፈው ማክሰኞ በናይሮቢ ተጀምሮ በመላ ሀገሪቱ የተሰራጨው ተቃውሞ በመጪው ማክሰኞ እንደ ኤሮፓ አቆጣጠር ሰኔ 25 ብሔራዊ የስራ ማቆም አድማ እንዲደረግ ጥሪ አቅርበዋል። ተቃዋሚዎች በፕሬዝደንት ዊሊያም ሩቶ የኢኮኖሚ ፖሊሲ ደስተኛ አለመሆናቸውን ሲገልጹ፣ ለብዙ ኬንያውያን ህይወትን አስቸጋሪ ማድረጉ ተገልጿል።

ትላንት ሐሙስ የተካሄደው ሰልፍ በአብዛኛው ሰላማዊ የነበረ ቢሆንም ፖሊስ አስለቃሽ ጋዝና ውሃ በመርጨት በምክር ቤቱ አካባቢ የነበሩ ተቃዋሚዎችን ለመበተን ሙከራ ማድረጉ ተነግረዋል። መንግስት ለአንዳንድ የታክስ ጭማሪ ጥያቄዎች ምላሽ ቢሰጥም ያጋጠመውን የበጀት እጥረት ለመፍታት የነዳጅ ዋጋን ለመጨመርና የወጪ ንግድን ታክስን ለማድረግ አቅደዋል።

የዩናይትድ ስቴትስ ጦር በቀይ ባህር ላይ በኢራን በሚደገፉ የውቲ አማጽያን የሚንቀሳቀሱ ስድስት ሰው አልባ አውሮፕላኖችን አወደመ። ጥቃቱን ጥቃቱ የደረሰው የውቲ አማጽያን ሁለተኛው የንግድ መርከባቸው መስጠሙ በተረጋገጠበት ተመሳሳይ ቀን ነው። የዩናይትድ ስቴትስ ወታደራዊ ማዕከላዊ እዝ ትላንት ሐሙስ በባህሩ ላይ የነበሩ አራት ሰው አልባ መርከቦችንና ባለፉት 24 ሰዓት ውስጥ ሁለት ድሮኖችን ማውደሙን አስታውቋል።

በጥቃቱ በዩናይትድ ስቴትስ በኩል የተገለጸ ምንም አይነት ጉዳት ባይኖርም ሰው አልባ አውሮፕላኖች ሁነኛ ስጋት ፈጥረው እንደነበር ተመልክተዋል። እንደ ኢሮፓ አቆጣጠር ሰኔ 12 በውቲ ሚሳይል የተመታች የጭነት መርከብ መስጠሟ ሲነገር በውስጧ የነበረ አንድ ሰራተኛም ተገድሏል።

በአካባቢው በአሜሪካ የሚመራው ወታደራዊ ዘመቻ በየቀኑ ሊባል በሚችል መልኩ በጦርና በንግድ መርከቦች ላይ የሚሰነዘሩ ጥቃቶች እንደሚያጋጥሙት ተገልጸዋል። ይህም ከሁለተኛው የዓለም ጦርነት ወዲህ ከፍተኛ የባህር ላይ ውጊያ መኖሩን ያሳያል ተብሏል። ሁቲዎች በጋዛው ጦርነት ሐማስን ለመደገፍ ካለፈው ዳር ጀምሮ በርካታ የሰው አልባ አውሮፕላኖችን እና የሚሳይል ጥቃቶችን በቀይ ባህር ላይ በሚንቀሳቀሱ መርከቦች ላይ እያካሄዱ ይገኛሉ።

የተባበሩት መንግስታት ድርጅት አዲስ ያወጣው ዘገባ የኢራን መንግስት የሂጃብ ሕግን በሚጥሱ ሴቶች ላይ እየፈጸመ ያለውን ከፍተኛ ግድያና የኃይል እርምጃ አወገዘ። ዘገባው እንዳመለከተው እንደ ኤሮፓ አቆጣጠር በ2023 ቢያንስ 834 ሰዎች ተገድለዋል።

ይህም ከቀደመው አመት ጋር ሲነጻጸር 43 በመቶ ጨምሯል። ከአደገኛ እጾች ጋር ከተያያዙ ወንጀሎች ጋር የሚፈጸሙ ግድያዎች በ84 በመቶ ከፍ ማለቱ ሲነገር ይህ በ10 ዓመታት ውስጥ ከፍተኛው ነው ተብሏል። መንግስታዊ ያልሆነው የኢራን ሰብአዊ መብቶች ድርጅት ባለፈው አመት ከአደንዛዥ እጽ ጋር የተዛመዱ 471 ግድያዎችን ዘግቧል። መንግስት

እስካሁን በአዲሱ የአውሮፓውያን የ2024 ዓ.ም ቢያንስ 243 የሞት ቅጣቶች መፈጸማቸውን ዘገባው አመልክተዋል። ሂጃብን በአግባቡ አልተገናነብሽም በሚል እንደ አውሮፓ አቆጣጠር መስከብ መስከረም 2022 የተገደለችውን ማሻ አሚኒን ግድያ ተከትሎ በተካሄደው ተቃውሞ ጋር በተያያዘ ባለፈው ዓመት ሁለት ሰዎች በሞት ቅጣት ተገድለዋል።

የኢራን የተባበሩት መንግስታት አምባሳደር ሪፖርቱን ከፖለቲካ ጋር የተያያዘ ነው በማለት ተችተው የሞት ቅጣት እንዲቋረጥ የቀረበላቸውን ጥሪ ውድቅ አድርገዋል። አምባሳደሩ የሞት ቅጣቱን ለከባድ ወንጀሎች የመጠቀሙን አግባብነት በመከላከል ኢራን ለዲሞክራሲ ያላትን ቁርጠኝነት አጽንኦት ሰጥተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።

ቤጂንግ ወደ አውሮፓ ህብረት ጋር ከሚገቡ የኤሌክትሪክ ተሽከርካሪ ምርቶች ጋር የተያያዘው ውጥረት ወደ ንግድ ጦርነት ሊያመራ እንደሚችል አስጠነቀቀች። ማስጠንቀቂያው የተሰማው የጀርመኑ ኢኮኖሚ ሚኒስትር ሮበርት ሃቤክ

ሮበርት ሃቤክ የታቀደውን ታሪፍ በከፍተኛ አጀንዳነት ይዘው ቻይና በገቡበት ወቅት ነው። የቀረጥ ውሳኔው ቅድ የመጣው ቻይና ለኤሌክትሪክ ተሽከርካሪዎች አምራች ከፍተኛ ድጎማ ታደርጋለች የሚለውን ትችት ተከትሎ ነው። የአውሮፓ ህብረት እርምጃ በቻይና በኩል ምላሾች እና ከባለስልጣናቱም ጠንካራ ትችትን አስከትሏል።

ባለፈው ሳምንት ብቻ የቻይና ተሽከርካሪ አምራች ኩባንያዎች ቤጂንግ በአጸፋው ከአውሮፓ በሚገቡ በነዳጅ የሚሰሩ ተሽከርካሪዎች ላይ ከፍተኛ ቀረጥ እንዲጣል ግፊት እያደረጉ ነው።

መንግስት ከአውሮፓ በሚገሙ የአሳማ ምርቶችም ላይ ከፍተኛ ምርመራ እያደረገ መሆኑ ተገልጿል። የጀርመኑ የኢኮኖሚ ሚኒስትር ሮበርት ሀቤክ የቻይና ጉብኝት የአውሮፓ ህብረት የታሪፍ ውሳኔን ለማስረዳትና የጀርመንን የንግድ ድርጅቶች ሊጎዳ የሚችለውን የቻይናን አጸፋ ለመከላከል ያለመ ነው። የጀርመን መኪና አምራቾች ቻይና ላይ በጣም ጥገኛ በመሆናቸው የአውሮፓ ህብረት ታሪፎቹን የሚቃወሙ ሲሆን ውይይትም እንዲደረግ ይፈልጋሉ።

ዩክሬን የሩሲያ ነዳጅ ማጣሪያዎችን በድሮን ማጥቃት መጀመሯን አስታወቀች። ዩክሬን ዛሬ አርብ በደቡባዊ ሩሲያ በሚገኙ በርካታ የነዳጅ ማጣሪያ ፋብሪካዎችና ወታደራዊ ማዕከላት ላይ በሰው አልባ አውሮፕላኖች ወይም ድሮኖችና ጥቃት ማድረሷን አስታወቀች። ሞስኮ በጥቃቱ የአንድ ሰው ሕይወት ማለፉና 114 ድሮኖችን ከጥቅም ውጭ ማድረጓን ተናግራለች።

ኪቭ የሞስኮን ወታደራዊ ኃይል የሚያጠናክሩ በመሆናቸው ፍትሐዊ ኢላማዎች ናቸው ያለቻቸው በሩሲያ ውስጥ የሚገኙ የነዳጅ ፋብሪካዎች ላይ በቅርብ ወራት ውስጥ በርካታ ጥቃቶችን ፈጽማለች። ሩሲያም እንዲሁ በዩክሬን የኃይል ማመንጫዎች ላይ በደርዘን የሚቆጠሩ አውዳሚ ጥቃቶችን መሰንዘር ጀምራለች።

ከሁለት ዓመት በላይ የሩሲያን ወታደራዊ ጥቃት ስትዋጋ የቆየችው ዩክሬን ከቅርብ ወራት ወዲህ በሩሲያ ግዛት ላይ የምታደርገውን ጥቃት በማጠናከር የኃይል ማመንጫ ጣቢያዎችን በማጥቃት ላይ ነች። የሩሲያ ሚሳይልና ድሮን በዩክሬን ኃይል መሰረተ ልማት ላይ ባደረሷቸው ጥቃቶች የሀገሪቱን የኃይል ማመንጨት አቅም በማዳከሙ ኪቭ የኤሌክትሪክ ኃይል ከአውሮፓ ሕብረት እንድታስገባ አስገድዷታል።

በመጨረሻም የሩሲያው ፕሬዚደንት ቭላዲሚር ፑቲን በሀኖይ ያደረጉትን የአንድ ቀን ጉብኝት ተከትሎ ቪየትናም የዩክሬንን ሉዓላዊነትና የግዛት አንድነት እንድትደግፍ ዩናይትድ ስቴትስ አሳሰበች።

ፑቲን ወደ ቪየትናም የተጓዙት በሰሜን ኮሪያ የነበራቸውን የሁለት ቀናት ቆይታ ተከትሎ ሲሆን እየተባባሰ የመጣውን የምዕራባውያን ማዕቀብም ለመጋፈጥ የሚያስችላቸው ጥምረት ለመፍጠር በእስያ የሚያደርጉት ጉብኝት አካል ነው። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ማቴው ሚለር ትናንት ሐሙስ እለታዊ መግለጫቸውን በሰጡበት ወቅት ለቪኦኤ በሰጡት ምላሽ ማንኛውም አገር ከሩሲያ መንግስት ጋር ሲወያይ ሲወያይና በተለይም ከሩሲያ መንግስት የተውጣጡ መሪዎችን ሲያስተናግድ ለዋላዊነትና

የግዛት አንድነትን ጨምሮ ለተባበሩት መንግስታት ቻርተር መርሆዎች ያላቸውን አክብሮት በግልጽ ያሳያሉ ብለን እንጠብቃለን። እነዚያ መርሆች በዓለም ዙሪያ መከበር አለባቸው ብለዋል።

ይህ በእንዲህ እንዳለ አሜሪካና ቪየትናም ባለፈው አመት የሁለትዮሽ ግንኙነታቸውን ካሻሻሉ በኋላ ከፑቲን ጉብኝት በፊት በታቀደ ጉዞ በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የእስያ ከፍተኛ ዲፕሎማት ወደ ሃኖይ እየተጓዙ መሆኑን ተመልክተዋል። የቪየትናም ኩባንያዎች ወይም ግለሰቦች ሞስኮ ዩክሬን ላይ ለምታካሄደው ጦርነት የቁሳቁስ ድጋፍ እየሰጡ እንደሆነ ወይም ዋሽንግተን ሃኖይን በዚህ ጉዳይ አስጠንቅቃ እንደሆነ በሚል ሚለር ከዘጋቢዎች ለቀረበላቸው

ምንም ግምገማ አልነበራቸውም። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁ እንድትቆዩ ወደ ስመኝሽ ልመልሳችሁ

ደረጀን ለዜናዎቹ እጅግ አድርጌ አመሰግናለሁ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ እየተላለፈ የሚገኘውን የዛሬ አርብ ሰኔ 14 2016 ዓ ም ዝግጅታችንን ነው እየተከታተላችሁት ያላችሁት።

አቀናባሪ ኤልያስ አስማረ ጋር እያስተናገድ ኳቸው ያለውት ስመኝሽ የቆየ ነኝ። የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ ቀዳሚው የምሽቱ ዘገባ እናልፋለን።

በምስራቅ ጎጃም ዞን በሞጣ ቀራኒዮ ከተማ ባለፈው ሳምንት አርብ የፋኖ ታጣቂዎች በመንግስት የጸጥታ ኃይሎች ላይ ጥቃት ማድረሳቸውን ተከትሎ በደብረ ቀራኒዮ መድኃኔዓለም ቤተ ክርስቲያን ቅጥር ውስጥ ሰባት ሲቪሎች መገደላቸውን የቤተ ክርስቲያኑ አገልጋይና በቦታው ነበርን ያሉ ነዋሪዎች ተናግረዋል።

ሟቾቹ ከዕለቱ አንድ ቀን ቀድመው በህይወት ለተለዩ መነኩሲት የመቃብር ጉድጓድ ሲቆፍሩ የነበሩ ስድስት እድርተኞችና ና አንድ የአብነት ተማሪ መሆናቸውን ነዋሪዎቹ ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን የባህር ዳር ቅርንጫፍ ኃላፊ አቶ አለባቸው ብርሃኑ መረጃውን ለኮሚሽኑ እንደደረሰውና ጉዳዩን እያጣራ እንደሚገኝ ገልጿል። አስቴር ምስጋናው ዝርዝር አላት።

ባለፈው ሳምንት አርብ ሰኔ 7 ቀን 2016 ዓ ም ማለዳ በአማራ ክልል በምስራቅ ጎጃም ዞን ሁለት እጁ እነሴ ወረዳ ሞጣ ቀራኒዮ በተባለች ንዑስ ከተማ ከፋኖ ቡድን ታጣቂዎች ጋር በተኩስ ልውውጥ ላይ ነበሩ የተባሉት የመንግስት የጸጥታ ኃይሎች ወደ ቀራኒዮ ቤተ ክርስቲያን ቅጽር ዘልቀው ሲዘዋወሩ መመልከታቸውን የገለጹ ስማቸውን በይፋ እንዳንጠቅስ የጠየቁ አገልጋይ በእለቱ ተፈጽሟል ስላሉት የሰባት ሰዎች ግድያ ለአሜሪካ ድምፅ አስረድተዋል።

ከሰባቱ ሟቾች ስድስቱ በአለ እግዚአብሔር የተሰኘ እድር አባላት እንደሆኑ እና ሌላው የአብነት ተማሪ ደግሞ በቤተ ክርስቲያኑ ቅጽር ግቢ ውስጥ ራቅ ብሎ የቆመ ነበር ብለዋል። ስድስቶቹ ከዕለቱ አንድ ቀን በፊት በሕይወት ለተለዩ መነኩሲት የመቃብር ጉድጓድ በመቆፈር ላይ እንደነበሩም ተናግረዋል።

የማለዳው ተኩስ ጋብ እንዳለ ላረፉት መነኮሳት ጸሎተ ፍትሐት ለማድረግ መንገድ ጀምረው የተኩስ ድምፅ ሲሰሙ ወደ ቅጽረ ቤተ ክርስቲያኑ መመለሳቸውን የሚናገሩት እኚሁ አገልጋይ ሰባቱ ሰዎችም መገደላቸውን እንዳወቁ አስረድተዋል። እኛ ግቢ መጥተው ፈሩቶ የገባ ፋኖ አለ፣ ለዚህ ይህንን መምታት አለብን ሲሉ ቤት ውስጡ እ በመስ በመስኮት ትመለከታቸዋለው። ገብተው ግቢውን በርብረው ወጥተው ሄዱ። ከዚ ነሱ ወጥተው ካለፉ በኋላ ከመልሽ ወደ ቤተክርስቲያን እጄ

ሰፈሬም እዚሁ አካባቢ ነበር። የሚገርምሽ እና በኋላ እነደኞቹም መልስ ሲሰጡ ሳኖቹ ያው አንደኛው አልሞተም ነበረ እንጂ አንድ ገለውባቸዋል። አልሳኖች ከመከላከያ ማለት ነው። ደህና እየተተሳኮስ እያለ አጋጣሚ ዝም ብለው በቤተክርስቲያኑ ከጋ ይገቡና እገሯቸው ገሯቸው፣ ቤተክርስቲያን ውስጥ ገብተው ምሽግ እየቆፈራችሁ ነው ብለው ያን አን ያገኙትን ነው ጨፍ ጭፋዋች ሄዱት። እዛው መቃብር ላይ ያሉትን መቃብሩን አፈሩን የቆፈሩበትን አፈሩን እያሳያቸው አንደኛው

ደምስ ፈንታ ይባላል። ጫኛ ወራጅ ነው። የሚገርምሽ ነገር በቃ ምስጊን ነው። እና እያሳያቸው ወረበስ እንዳያሳያላቸው እና ዝም ብሎ ደግሞ በቃሩን የሚቆፍሩት የሚገርምሽ እዚያው እንትን ውስጥ ነው እዚያው ቤት ውስጥ ነው እንጂ ውጭ ላይ ያለ የሚገርምሽ አለ። ስድስቶችን እዚያው ላይ መጧቸው። አምስቶቹ ወዲያውኑ ሞቱ። አንደኛው ሞጣ ሆስፒታል ገብቶ ማታ ሙቶ መጣ። ለሁለት እጁ እነሱ የወረዳ አስተዳዳሪ አቶ ማማሩ አይና አበባ በእጅ ስልካቸው ላይ ደውለን ስለ ጉዳዩ ብን ጠይቃቸውም መልስ መስጠት የሚችለው በአካባቢው የሚንቀሳቀሰው የመንግስት የጸጥታ ኃይል ነው የፖለቲካ ኃላፊዎች መልስ እንድንሰ

አልታዘዝንም አስቸኳይ ጊዜ አዋጁ መጠናቀቁን የሚገልጽ ምንም መረጃም አልተሰጠንም ብለዋል። በሞጣ ቀራንዮ ንጉስ ከተማ የቀራንዮ መድኃኔዓለም ቤተ ክርስቲያን ስለተቀበሩ ሟቾች መረጃ እንደደረሰው የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ኃላፊ አቶ አለባቸው ብርሃኑ ጉዳዩን እያጣሩ መሆናቸውን አስታውቀዋል። በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ ድምጻቸውንም እንድንቀይር የጠየቁን አንድ የሞጣ ቀራንዮ ከተማ ነዋሪ

ችግሩ ከተፈጠረ በኋላ ነዋሪው በከፍተኛ ስጋት ውስጥ እንደሚገኝ አመልክተዋል። እማዋይ ቢራራ ንጋቱ ምትባል ሴትዮ ትሞትና ጉድጓድ ሊቆፍር ይሄዳል። እሷ እማዋይ ቢራራ የተኩስ ልው ተደረገ። ጉድጓድ የሚቆፈር ቤት ውስጥ ነው። ጉድጓድ እየቆፈር ነው፣ ማይ ሙታር ስለው የምን ጉድጓድ ነው ምሽግ እየቆፈርክ ነው በሚል ልጁ ይመጥታል። መጀመሪያ ላይ መራፍ ላይ ከዚያ በኋላ ሌሎች ስል ውጭ ላይ መጥቷቸው ገና ተኩስ ሲከፈት ማለት ነው። ዘለው መቅደስ የገቡ ሰዎችም አሉ፣ ፈርተው ማለት ነው። በስጋት

ከዚህ ግን እኛ ሰላማዊ ሰዋደ እንደምን ያደርግናል በሚል ነው እዚህ የተቀመጡ እንጂ። ሰባት ነው የሞቱ ቀላል ቁስል የሚባሉ ሁለት ቁስለኛ አሉ።

በጉዳዩ ላይ አስተያየት እንዲሰጡን ለአማራ ክልል የመንግስት ኮሚኒኬሽን ጽፈት ቤት ኃላፊ ዶክተር መንገሻ ፋንታና ለመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የእጅ ስልካቸው ላይ ብንደውልም ስልኩ ባለመመለሱ ምክንያት ምላሻቸውን ለማካተት አልቻልንም። ሆኖም የኮሚኒኬሽን አገልግሎት ሚኒስትሩ ባለፈው ጥር ወር በመራዊ ከተማ ተፈጸመ የተባለውን የሲቪሎች ግድያ አስመልክቶ ለአሜሪካ ድምጽ በሰጡት ምላሽ ሰራዊቱ እርምጃ የሚወስደው የንጹሐን ዜጎችን ደህንነት በጠበቀ መልኩ ነው ብለው መመለሳቸው

መሆናቸው ይታወሳል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን የዛሬ ሳምንት አርብ እንደ ኤሮፓያን አቆጣጠር ከ2023 እስከ 2024 ድረስ በኢትዮጵያ ያለውን የሰብአዊ መብት ሁኔታ አስመልክቶ ባወጣው ሪፖርት በኢትዮጵያ በመንግስትና በታጣቂ ኃይሎች በአንድ ዓመት ውስጥ

1351 ሲቪሎች መገደላቸውንና ከነዚህም ከእነዚህም ውስጥ 740 ያህሉ በአማራ ክልል ውስጥ መፈጸሙን ከፍተኛ ኮሚሽነሩ ገልጸዋል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ ባወጡት መግለጫ የኢትዮጵያ ባለስልጣናት በአማራ ክልል ተጥሎ የነበረውንና ከሁለት ሳምንት በፊት የህግ ተፈጻሚነቱ ያበቃውን የአስቸኳይ ጊዜ አዋጅ ለሶስተኛ ጊዜ አለማራዘማቸው ጥሩ እርምጃ መሆኑን ገልጸው በአዋጁ አውድ ስር የታሰሩት በሙሉ በአስቸኳይ እንዲፈቱ

ጠይቀዋል። ባለስልጣናቱ በእንቅስቃሴ ላይ የተጣሉትን ገደቦች እንዲያነሱና የሰዎችን ደህንነት ለመጠበቅ መደበኛ የህግ ማስከበር ስራዎች እንዲቀጥሉ ጥሬን አቀርባለሁ ሲሉ

ቱርክ በመግለጫቸው ላይ ተናግረዋል። ኮሚሽነሯ አክለውም በኢትዮጵያ እርቅን አዳጋች የሚያደርጉና የሰላምን መንፈስ የሚያርቁ የሰብአዊ መብቶችን ጥሰት ለማስቆም የሚያስችሉ ተጨባጭ እርምጃዎችን እንዲወስዱም ጠይቀዋል። በፍልሚያ ውስጥ ያሉ አካላትም ቀጣይ ግጭቶችን እንዲያቆሙና ልዩነቶችን በሰላማዊ መንገድ እንዲፈቱ ኮሚሽነሯ ማሳሰባቸውን መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይርን ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል።

በአርባ ምንጭ ዙሪያ ወረዳ ከዘይሴ ብሔረሰብ ቀበሌዎች የልዩ ወረዳ አደረጃጀት ጥያቄ ጋር በተያያዘ ግጭት የታሰሩ ሰዎች ቁጥር ከ ዘጠና ስድስት በላይ መድረሱን የገለጹ ቤተሰቦቻቸው ፍርድ ቤት አለመቅረባቸውንና የተጠረጠሩበትንም ወንጀል እንዳላወቁ አስታውቀዋል። በጉዳዩ ላይ የአካባቢውን ባለስልጣናት ምላሽና አስተያየት ለማካተት ያደረግነው ጥረት ስልካቸውን ስለማያነሱ አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።

በደቡብ ኢትዮጵያ ክልል በጋሞ ዞን አርባ ምንጭ ዙሪያ ወረዳ ከዘይሴ አራት ቀበሌዎች የልዩ ወረዳ አደረጃጀት ጥያቄ ጋር በተገናኘ ባለፈው ግንቦት 28 ቀን 2016 ዓ ም ዳግም የተቀሰቀሰውን የፀጥታ ችግር ተከትሎም የዘፈቀደ ስርዓቱ መቀጠሉን ያመለከቱ ቤተሰቦችና ነዋሪዎች አሃዙም ከ96 በላይ መድረሱን ለአሜሪካ ድምፅ ገልጸዋል። 60 ሰዎች መታሰራቸውን ከዘገብንበት ካለፈው ሳምንት ሐሙስ ወዲህ ከወዘቃ ቀበሌ ብቻ ተጨማሪ 2 25 ሰዎች ያለ ፍርድ ቤት ትዕዛዝ መታሰራቸውን

በደህንነት ስጋት ስማቸው በመገናኛ ብዙሃን እንዲገለጽ አልፈለጉም። የአካባቢው ነዋሪ ተናግሯል። ሀያ አምስት ሰዎች ከዜች ዘንብለ የተያዙት አሁንም ቀበሌ ላይ ታስሮ ነው የሚገኙት። እናንተ ለሌላዎች ስልክ የደውላችሁ መረጃ ታስተላልፋላችሁ፣ መረጃ እያስተላለፋችሁ ናቸው። ይህ የክለ ስልክ በስልኪ አለ በሚለው እውነታም ያው ሰዎችን የያዙ ነው። እኚሁ አስተያየት ሰጪም የመንግስት የጸጥታ ኃይሎች በታሳሪዎቹ ላይ ይፈጽሙታል ያሉት ድብደባና

የሰብአዊ መብቶች ጥሰት ከዘፈቀደ ስርዓቱ ያላነሰም አስከፊ መሆኑን አስረድተዋል። ከዛ ባለፈ አሁን የሞት የለም ግን፣ በአሁኑ ላይ ዚግ አሁን አስከፊ ሁኔታ ደረጃ ላይ የሚገኘው ምንድን ነው፣ የያዙ እየደበደቡ፣ ንብረት እየዘረፉ ያሉበት ሁኔታ ነው። በጣም ያሳሰበው ወደ ሌላ ጎራባች አካባቢዎች ተሰዷል። ሰውን ንብረቱን ጥሎ የሄዱትን

ንብረታቸውን የተለያዩ ነገሮች ማሳ ላይ እሳት እየለኮሱ በክልል ላ ያለው ጠፍ ላይ እሳት እየለኮሱ ነው። አሁን ወደ በረሃ አካባቢ በጣም ናያት ቤቶችን ነው ያቃጠሉ። የኢትዮጵያ ዜጎች ለማህበራዊ ፊት ኢዘማ ፓርቲን በመወከል ከዚያ የሴ ምርጫ ጣቢያ ተመርጠው የፓርላማ አባል የሆኑት አቶ አብርሃም ኦላሼ ያለ ፍርድ ቤት ትዕዛዝ ታስሯል ያሏቸው ሰዎች ቁጥር ከዘጠና ስድስት በላይ

መሆኑን ተናግሯል። ምንም አይነት መረጋጋት የለም። ዘይሴ ብሎም ሰው መጥራት አይችልም። በዚህ ሰዓት አሁን በአጠቃላይ የወሱ ሩቅ የሚባለውን የዘይሴን ብሔር የዘመን መለወጫ እናከብራለን ብለው ከተነሱበት እና ዝግጅት እያደረጉ ከነበሩበት ቀን ሀያ ስምንት ዘጠነኛ ወር

ወዲህ የታሰሩት አሁን ዘጠና ስድስት ሰዎች ሆነዋል። ማለት የተደበደቡት አጥንታቸው ጭምር ተሰብሯል። አንዳንዱ አድራሻ የሚታወቅ አይደለም። ሰው ሸሽቶ ጠፍቷል። ከታሰሩት ውስጥ ከሀያ በላይ ሴቶች፣ ስድስት ቀሳውስትና አቅመ ደካማ አረጋውያን እንደሚገኙበት የሕዝብ እንደራሴው ጠቅመዋል። ምንም አይነት የፍርድ ቤት ትዕዛዝ ሳይኖር ማለት ነው።

ያገኙትን ሰው ዘይሰ ሲሆን ማሳደድ ነው። በቃ እዚያ ቀጠና ላይ አንደኛ ከሰፈር ወጣ ብሎ እርሻ ማሳ መግባት አይችልም። ማረስ አይችልም። ሰብል መጠበቅ አይችልም። ከብቱም ብትን ብሏል። ሰውም ብትን ብሏል። ቄሶቹ ከስድስት በላይ ቄስ ኮታ ሰው ባለፈው ግንቦት ሀያ ስምንት ቀን ሁለት ሺ አስራ ስድስት ዓመተ ምህረት ዳግም በተቀሰቀሰው የጸጥታ ችግር አምስት ያልታጠቁ ሰብሎች በመንግስት የጸጥታ ኃይሎች መገደላቸውና አንዳንዶቹም መቅሰላቸውን የአሜሪካ ድምፅ ነዋሪዎችን በማግኘት ጠቅሶ መዘገቡ ይታወሳል።

ከተናጋሪዎቹ አንዱ የሆኑት የኢትዮጵያ መካነ የሱስ ቤተ ክርስቲያን ካህን ቄስ አስሬ ፋቴም አሁንም እንደታሰሩ መሆናቸውን ባለቤታቸው ወይዘሮ ታደለች ብናሳም ዛሬ ለአሜሪካ ድምፅ አመልክቷል። እዛ በቦታው ነው እነሱ ያሉት፣ አልተፈቱም። ፍርድ ቤት ቀርቦ ሌላ ወንጀል ነው በሱ ላይ የተደረገው። ምንድን ነው የተደረገው? የእልጎ ሻንካ የሞተ ሰው አንተ ነህ። የተባባሪ ጫካ ተባረው የቀሩት እስከ ስምንት ወር የቆዩት

አንተ ቀልበ ነው ያስቀነከው ብሎ ነው ጥያቄ እነሱ የጠየቁት። እሺ የሚያቅ ነገር የለም። እሱ እኮ ቸርሽ ይሄዳል። ቸርሽ ጸሎት ይጸለያል። እዛም አሁን ጸሎት እየጸለየው ነው። ወይዘሮ ታደለች ባለፈው ሳምንት ሐሙስ የተያዙበትን ምክንያት ሳያውቁ ታሰሩ ያሏቸው ከስልሳ በላይ ሰዎችንም ቤተሰቦቻቸው እንዳይጠይቋቸው ከአካባቢው አሪቀው በመውሰድ አስሯቸዋል በማለትም ተናግሯል። በሌላ በኩል ካለፈው ግንቦት ወር መጨረሻ አንስቶም የዘይሴ ሕዝብ ችግር ላይ ወድቋል የሚሉት የፓርላማ አባሉ

አቶ አብርሃም ኦላሼ በመንግስት የጸጥታ ኃይል ይደርሳል ስላሉት ጥቃትና እርምጃ ለአሜሪካ ድምፅ አብራርቷል። ሰዎች ከቤት ድረስ በመሄድ በመፈተሽ መደብደብ፣ ምን ማድረግ አሁን ለምሳሌ ትናንት ላይ ከኤልጎ እስከ ዘይሴ ዳምብለ ዞሮ በዛ ገብተው ዙዛ ሰው የሚባል ቦታ አለና እዛ ገብተው ወጣቶችን ደብድበዋል። ከዛ ባለፈ ሁለት ሴቶች አሉ ወጣቶች አሉ የእነዛን

ብር ራሱ የዘረፉበት እና በዛ ልክ በቃ ወጣቶችን ሲደበድቡ የዋሉበትና መጨረሻም ላይ እስከ ጣቢያ ወስደው ያሰሩበት እነዛ እንደዛ ነገሮች አሉና በጣም ያሳዝናል። የጋሞ ዞን አስተዳዳሪ አቶ አባይን አበራና የወረዳው አስተዳዳሪ አቶ ቃፌ ቃፍራም በአካል ቢሯቸው ድረስ ካልሄድን በስተቀር በስልክ ምላሽ ለመስጠት ፍቃደኛ አልሆኑም። የወረዳው ፖሊስ አዛዥ የኮማንደር ክበቡ አዳሌ ስልክም አይነሳም። ባለፈው ታህሳስ ወር በአርባ ምንጭ ዙሪያ ወረዳም

በአካባቢው የጸጥታ ኃይሎችና የልዩ ወረዳ ጥያቄ በሚያቀርቡ ነዋሪዎች መካከል ተፈጥሮ በነበረው ግጭት ቢያንስ ሰባት ሰዎች መገደላቸውን ነዋሪዎችን ዋቢ አድርገን መዘገባችን ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን የሰማኮም በወቅቱ ባወጣው ሪፖርትም በአካባቢው ውጥረት መኖሩን ገልጾ ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።

በተከታዩ ዘገባ ወደ ትግራይ ክልል ስናልፍ በሰሜን ኢትዮጵያ ጦርነት ወቅት በትግራይ ክልል ተቋርጦ የቆየው የእንስሳት ክትባት ጋር በተያያዘ አራት ሰዎች መሞታቸውን የክልሉ ጤና ቢሮ አስታወቀ። ሟቾቹን ጨምሮ አንትራክስ ወይም በልማድ አባሰንጋ በተባለው የባክቴሪያ በሽታ የታመመ በሬን አርደው ስጋውን የተመገቡ ሀያ ሁለት ሰዎችም

በአጣዳፊ የባክቴሪያ በሽታ መታመማቸውን አስታውቋል በአሁኑ ወቅት ወደ ክልሉ የበሽታው ክትባት እየገባ እንደሚገኝ የተገለጸ ሲሆን ሳርበል የቤት እንስሳትን በወቅቱ ማስከተብ እንደሚገባ ተመልክቷል ሙልጌታ ጽባ ጉዳዩን ተከታትሎታል

የትግራይ ክልልን መነሻ ባደረገው የሰሜን ኢትዮጵያው ጦርነት ወቅት በክልሉ የእንስሳት ጤና አገልግሎት ተቋርጦ ከመቆየቱ ጋር በተያያዘ ከእንስሳት ወደ ሰው የሚተላለፈው አንትራክስ ወይም በልማድ አባሰንጋ ተብሎ የሚጠራው የባክቴሪያ በሽታ በአብዛኛው የክልሉ አካባቢ እየታየ መሆኑ

የትግራይ ክልል ጤና ቢሮ አስታውቋል። ተጎጂዎቹ በክልሉ ሕንጣ ለወረዳ ባለፈው ግንቦት ወር መጨረሻ ላይ በሽታው ተይዞ ለሞት የተቃረበውን በሬ አርደው ስጋውን በቅርጫ ተከፋፍለው ተመገበዋል ከተባሉ 600 ከሚደርሱ ሰዎች ውስጥ እንደሆኑ በጤና ቢሮው የህብረተሰብ ጤና አገልግሎት መከላከል አስተባባሪ አቶ መብራህቶም ሀፍተ ለአሜሪካ ድምፅ ገልጸዋል። ናብ ከባቢ ሽዱሽተ ሚእቲ ዝኾነ ሰብ ክበልዖ ክኢሉ እዩ ዝሓመመ ብዕራይ ስጋ ማለት እዩ። የታመመውን የበሬ ስጋ የተከፋፈሉት 30 አባወራዎች ሲሆኑ እስከ 600 የሚደርሱ ሰዎች

ሰዎች ስጋውን ተመግበዋል። እስካለፈው ማክሰኞ ሰኔ 11 ቀን 2016 ዓም ድረስ 22 ሰዎች ከስጋው በተላለፈ በሽታ መታመማቸው ሲታውቅ፣ ከነዚህም አራቱ ሕይወታቸው አልፏል። ታማሚዎችም ሟቾችም የሕመሙ ምልክት የታየባቸው ስጋውን ከተመገቡ ከአንድ ሳምንት በኋላ ነው።

በሽታው ከሕንጣሎ ወረዳ በተጨማሪ በእንደርታ፣ በሳምረ፣ በሰሓርቲ፣ በቆላ ተንቤን፣ በቀይሕ ተኽሊ፣ በየጭላበር ገለ፣ በጻዕዳ እምባ፣ በላዕላይ ቆረረ ወረዳዎችም በስፋት መታየቱን አስተባባሪው አስረድተዋል። በትግራይ ክልል የግብርና ምርምር ኢንስቲትዩት የእንስሳት ጤና ተመራማሪ ዶክተር አድሓኖም ባራኺ የአንትራክስ በሽታ በእንስሳት ላይ ምልክት ሳያሳይ በሰባ ሁለት ሰዓታት ውስጥ የሚገደል በመሆኑ አደገኛ ያደርገዋል ብለዋል። በሽታውን በእንስሳት ክትባት መከላከል የሚቻል ቢሆንም አገልግሎቱ በጦርነቱ ጊዜ በመቋ

ሲቋረጡ በተለያዩ የክልል ወረዳዎች እየታየ መሆኑን ዶክተር አድሓኖም አስረድተዋል። በረብ ጦርነት ምክንያት ለሁለት ሶስት አመታት ከዛም በላይ የእንስሳት ጤና አገልግሎት ዘርፉ ተጎድቷል፣ አልነበር ማለት ይቻላል። በመድኃኒት ሰርቪስ ዙሪያም በክትባቱም ዙሪያም ወደ ኮሚኒቲው አልደረሰም ነበር ማለት ነው። በባህሪው የአባሰንጋ በሽታ በየአመቱ የሚከተብ አይነት በሽታ ነው እና፣ ስለዚህ ዋናው በሽታው አደገኛ ስለሆነ ምልክት ሳያሳይ ጭምር የሚገድል ስለሆነ

አስቀድመን የምንከላከልበት መንገድ ቢኖር የክትባት ስራችን ነው ነው ስለዚህ በዋናነት የምንሰራበት ከዚህ በፊት የነበረው በዚህ በክትባት ዙሪያ ነው ማለት ነው። ስለዚህ በእድሉ የለም

በሽታ አንድ ከብቶች ላይ ከተከሰተ ጊዜም አይሰጥም። ገዳይ በሽታ ስለሆነ 2015 ከዛ በፊት 2013፣ 2014 ላይ ብዙ እንስሳቶች በአንትራክስ ዙሪያ ተጠቅተዋል። ስለዚህ ብዙ እንስሳቶች አጥተናል ማለት ነው። መድኃኒቱም አልነበረም፣ ክትዋትም አልነበረም። ከታመመ እንስሳ ጋር በሚኖር የደም ንክኪና በሚገባ ያልበሰለ ስጋ በመብላት ወደ ሰው በሚተላለፈው የባክቴሪያ በሽታ የሚሞቱ እንስሳት በጥንቃቄ ሊቀበሩ እንጂ በፍጹም ለምግብነት መዋል እንደሌለባቸው አስተባባሪው አስጠንቅቀዋል። አሁን ወደ ክልሉ የ

የበሽታው ክትባት እየገባ እንደሚገኝ የጠቆሙት ዶክተር አድሓኖም የበሽታው መነሻ የሆነው ባሲለስ አንትራሲስ የተባለ ባክቴሪያ ለአስርት ዓመታት ተደብቆ ሊኖር የሚችል በመሆኑ ሳርበል የቤት እንስሳት ማስከተብ እንደሚገባ አስገንዝበዋል። በዛን ሰዓት የሞቱት እንስሳት ታሞ የነበሩ እንስሳት ደግሞ ለአሁኑ ሰዓት አደጋ ሆነው ቆይተዋል ማለት ነው። በሽታው ባህሪ ምንድን ነው? አንዴ በተከሰበበት አካባቢ ላይ አፈር ላይ ለብዙ አስርት ዓመታት ይቆይ ይችላል ማለት ነው። ይህን በሽታ

ስለዚህ መደረግ ያለበት ከዚህ በፊት አንትራክስ ወይም ደግሞ አባ ሰንጋ ሪፖርት ያደረጉ ወረዳዎች ለቀጣይ ዓመት ወይ ደግሞ ለሚመጣው ስጋት መሆኑን እያወቁ አስቀድሞ መጠንቀቅ ቅድሚያ ደግሞ መስጠት ያለባቸው የእንስሳት ክትባቱን ስራ አጠናክረው መስራት እንዳለባቸው ነው እኔ መልእክት ማስተላለፍ የምፈልገው።

ከከፍተኛ ደረቅ ወራት በኋላ ዝናብ በሚዘንብበት ወቅት ሳር የሚገጡ እንስሳት የሚይዘውን አንትራክስ ተብሎ የሚጠራው አጣዳፊ በሽታ በዋናነት የዳልጋ ከብቶችን ሲያጠቃ ሌሎች የቤት እንስሳትም ለሕመምና ሞት ይዳርጋል። ከእንስሳት ወደ ሰው የሚተላለፈው አጋጣሚውም ሰፊ እንደሆነ ይታወቃል። ለአሜሪካ ድምፅ ሙልጌት አጽባሃም መቀለም

ኢትዮጵያ ዘገባዎች ወጣ ስንል ደግሞ ሰላሳ የአፍሪካ ሀገራትን የሚወክሉ የመከላከያ ኃላፊዎች አህጉሪቱ በገጠማት የጸጥታና የመረጋጋት ተግዳሮቶች ላይ ለመነጋገር በመጪው ሳምንት ቦትስዋና ላይ የሁለት ቀናት ጉባኤ ይቀመጣሉ። ጉባኤው የተዘጋጀው አፍሪኮም በመባል የሚታወቀው የዩናይትድ ስቴትስ የአፍሪካ እዝ ሲሆን ተመሳሳይ ጉባኤ መካሄድ ከጀመረበት እንደ አውሮፓውያን አቆጣጠር 2017 ወዲህ በአህጉሩ ሲካሄድ ለመጀመሪያ ጊዜ ነው።

ኮንዲሲ ዱቤ ከጋብሮኔ ያደረሰንን ዘገባ እንግዱ ወልዴ እንደሚከተሉ አዘጋጅቶታል። በጋብሮኔ የሚገኘው የአሜሪካ ኤምባሲ እንዳስታወቀው የአፍሪካ የመከላከያ ባለሥልጣናትን የሚያሳትፍ ጉባኤ በዩናይትድ ስቴትስ ተባባሪ አዘጋጅነት ይካሄዳል። የዩናይትድ ስቴትስ የአፍሪካ እዝ ወይም አፍሪካውም ቃል አቀባይ የሆኑት ሌፍትናንት ኮማንደር ባቢ ዲክሰን እንዳሉት ከፍተኛ የሲቪልና ወታደራዊ ባለሥልጣናት በጉባኤው ላይ ንግግር ያደርጋሉ

ዓላማው አፍሪካ የገጠማትን የጸጥታ ችግር ለመቅረፍ እንዲሁም አፍሪካ ጸጥታው የተጠበቀ እንዲሆን በጋራ የምንሰራበትን መንገድ ለመሻት ነው። ጉባኤው ከጸረ ሽብር ዘመቻዎች እስከ ሳይበር ስጋቶች እንዲሁም የሰላም ልኡክ ቡድኖችን ሥራ የተመለከቱ ጉዳዮችን ይወያያል። ባለሙያዎችና ወታደራዊ መሪዎች የአፍሪካን አጠቃላይ የመከላከል አቅም ለማጎልበት ሀሳብና ልምድ ይለዋወጣሉ፣ ትብብርም ይፈጥራሉ። ይህ ከጉባኤው በላይ ነው።

የአፍሪካ አህጉር ደህንነት ለመጠበቅ እየተወሰደ ያለ ትልቅ እርምጃ ነው። አፍሪኮም እንደሚለው የጋቦሮኒው ጉባኤ ከዚህ በፊት የተካሄዱ ተመሳሳይ ጉባኤዎች በአሳኳቸው ስራዎች ላይ ተመስርቶ ቀጣይ ስኬቶችን ለመፈጸም ይሠራል። ባለፈው ዓመት በሮም ጣሊያን የተደረገው ጉባኤ የ43 አፍሪካ ሀገራት ተወካዮችን አሳትፏል። ጃኪ ሲሌርስ በፕሪቶሪያ የሚገኘው የጸጥታ ጥናቶች ተቋም አባልና የፖለቲካ ሳይንስ ባለሙያ ናቸው።

አፍሪካ ከበድ ያለ የጸጥታ ተግዳሮት እንደገጠማት እሙን ነው። አሜሪካ ለአፍሪካ እንደመፍትሄ የምታቀርበው ሐሳብ ሁሌ ግልጽ ላይሆን ይችላል። ባለፉት ቅርብ ዓመታት በርካታ መፈንቅለ መንግስታትን አስተውለናል። አንዳንዶቹ እነዚህ መፈንቅለ መንግስታት የተፈጸሙት በአሜሪካ እንግሊዝና ፈረንሳይ በሰለጠኑ አፍሪካዊ ኃይሎች ነው። በተጨማሪም በኮንጎ ዲሞክራሲያዊ ሪፐብሊክና ማሊ የነበሩትን ጨምሮ

በርካታ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይላት ከአፍሪካ ለቀው እየወጡ ነው። በሌላ በኩል የሩሲያና የአፍሪካ ቡድን በሚል ያቋቋመችው ኃይል በአጉርት ያላቸው ሚና በመጨመር ላይ ነው። ስለዚህ አፍሪካ የጸጥታ ተግዳሮት እንደገጠማት ግልጽ ነው። እናም አጋሪ የሆኑ አካላት በተቻለ መጠን ድጋፍ ማድረግ አለባቸው። ሲሌርስ ጨምረው እንዳሉት የጋቦሮኔው ጉባኤ ለአፍሪካ የጸጥታ ተግዳሮቶች ውጤታማ የሆነ መፍትሔ ይዞ እንደሚጠናቀቅ ይጠበቃል።

የአፍሪካ መንግስታት በሌሎች የአፍሪካ ሀገራት የተዘየዱ የጸጥታ አሰራሮች የሚቀበሉበት አዲስ አሰራር እያየን ነው። በእርግጥ የግል የጸጥታ ኩባንያዎች ሚና እየጨመረ ነው። እነዚህ ሁኔታዎች እየታዩ ያሉት በዓለም የኃይል ሚዛኑ እየተቀየረ ባለበትና የአፍሪካን ትኩረት ለማግኘት ደግሞም ፉክክር በሚደረግበት ወቅት ነው። እነዚህ ጉዳዮች በጋቦሮኑ ስብሰባ ውይይት እንደሚደረግባቸውና ዋና ዋናዎቹ ጉዳዮችም ነጥረው እንደሚወጡ ተስፋ ይደረጋል።

የአፍሪካ ሕብረት የሰላምና የጸጥታ ምክር ቤት ባለፈው መጋቢት ባደረገው ስብሰባ በአፍሪካ የሚታዩት ግጭቶች በማህበረ ኢኮኖሚ ልማት ላይ የሚያሳድሩት አሉታዊ ተጽዕኖ እጅግ አሳሳቢ መሆኑን ገልጸዋል። ኮንዲሲ ዱቤ ከጋቦሮኔ ለላከው ዘገባ፣ እንግዲ ወልዴ ነኝ፣ ዋሽንግተን ዲሲ።

እየደመጣችሁት የምትገኙት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ እየተላለፈ የሚገኘውን የአርብ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ ዘገባዎቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ የመጀመሪያ መሰናዶ አድርገን ያዘጋጀ ነው በአስደንጋጭ ሁኔታ እየጨመረ የሄደው

የወጣቶች ወይም የአዳጊዎች ራስን የማጥፋት ችግር ነው። ዩናይትድ ስቴትስ ውስጥ በየ11 ደቂቃው አንድ ሰው ራሱን እንደሚያጠፋ የአሜሪካ የበሽታ መከላከያ እና መቆጣጠሪያ መስሪያ ቤት

መረጃ ያሳያል። ባለፈው ዓመት ብቻ ወደ ሀምሳ የሚጠጉ አሜሪካውያን ራሳቸውን አጥፍተዋል። በተለይ እድሜያቸው ከ10 እስከ 24 ዓመት ባሉ ወጣቶች ዘንድ ደግሞ 62 ከመቶ የጨመረ ሲሆን በዛ እድሜ ክልል ለሚገኙ ወጣቶች ዋና የሞት መንስኤ መሆኑም ተነግሯል። ይህ ቁጥር ትውልደ ኢትዮጵያዊ ወይም ኢትዮጵያዊ አሜሪካውያን ወጣቶችንም ያጠቃልላል።

ቁጥሩ በጥናት ባይረጋገጥም ራሳቸውን የሚያጠፉ ኢትዮጵያዊ አሜሪካውያን ወጣቶች ቁጥር እየጨመረ መሄዱን ባለሙያዎች ይናገራሉ። ለዚህ ምክንያቱ ምንድነው? ችግሩንስ እንዴት መፍታት ይቻላል? በሚለው ጉዳይ ላይ ለመወያየት በአሜሪካ የመድኃኒት ቁጥጥር አስተዳደር መስሪያ ቤት ውስጥ በፔዲያትሪክ ፋርማኮሎጂስትነት የምታገለግለውን ዶክተር ሊሊ ሙልጌታና የማህበረሰብ ጥናት ባለሙያና

በአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽነት ዙሪያ የሚሰራ ተቋም መስራች የሆነው ማቴዎስ መስፍንን እዚህ አሜሪካ ድምጽ ስቱዲዮ ጋብዤ አነጋግሬያቸዋለሁ። በቅድሚያ ራሳቸውን የሚያጠፉ ወጣቶች ቁጥር በአስደንጋጭ ሁኔታ እየጨመረ የሄደው ለምንድን ነው ለሚለው ጥያቄ ዶክተር ሊሊ ከምትሰጠው መልስ ውይይታችንን እንጀምራለን።

ይሄ ችግር በአበሻ ኮሚኒቲ ብቻ ሳይሆን በመላው ኮሚኒቲ የምናየው ትሬንድ ነው። በተለይ በጥቁር እና በኢሚግረንት ላይ ይሄን አይነት ኢንክሪስ በጣም እየታየ ነው። በተለይ ባለፈው አስር አመታት የበለጠ ደግሞ ባለፈው አምስት አመታት አንደኛው ከሚመስለኝ እንግዲህ ይሄ የፕሮፌሽነል ፊልድ አይደለም

ግን ኢንትረስት በጣም አለኝ በዚህ ፊልድ እና እኔ የሚመስለኝ አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አይገናኝም። ልጆች ቤት ውስጥ ናቸው፣ ብዙ ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትሬስ አለ በኮሚኒቲያችንም፣ እንጀነራል በትምህርት ውስጥም ልጆች በጣም ብዙ ስትሬስ አላቸው።

ብዙ አቺቭ እንዲያደርጉ ቤተሰብም ትምህርት ቤትም ፑሽ ያደርጋቸዋል። ሁለተኛ ኢነፍ በቂ ጊዜ የላቸውም ውጭ ለመጫወት ድሮ እኛ እንዳደግንበት ውጭ ተጫዋቱ የሚያድጉ ልጆች አይደሉም። ብዙውን ጊዜ ትምህርት ቤት ውስጥ ቢልዲንግ ውስጥ ከዛ መጥተው ደግሞ ቤት ውስጥ ነው። ለሰው ልጅ ጥሩ ሜንታል ሄልት እንዲኖረው ፀሐይ

ውጭ ኤክስፖይዥር ያስፈልጓል። እሱ እሱ ኦቨርታይም በጣም ቀንሶ ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት። ሌላው የምግባችን የኢንቫይሮንመንቱ የመቀየሩ በሙሉ ሜንታል ሄልት ላይ ብዙ ኢምፓክት አለው፣ ብዙ ኮንትሪቢቲንግ ፋክተር አለው። ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው። የእኛ ልጆች ፈለግንም አልፈለግም ለዚህ ሀገር ጥቁር ልጆች ናቸው። ሶ አንድ ሜጀር

ፋክተር ከንሲደር ማድረግ ያለብን ሬሲዝም ትምህርት ቤት ውስጥ ዘረኝነት ዘረኝነት ትምህርት ቤት ውስጥ ልጆቹ መንታል ሄልት ኢሹ እንዳላቸው አደንትፋይ ሲደረጉ ትክክለኛውን ኬር ያገኛሉ ወይ ሶ በሄልት ኬር ውስጥ ያለው ዘረኝነት ከንሲደር መደረግ አለበት ብዙ ፋክተር አለው ተያዥ ናቸው

አንተ በቀጥታ ከወጣቶች ጋር ነው የምትሰራው። በተለይ ደግሞ እዚህ ሀገር ከሚኖሩ ትውልደ ኢትዮጵያዊ ወይም ደግሞ እዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህ እና ወጣቶችን ከምታነጋግራቸው ከምታያቸው ኬዞች ተነስተ ወጣቶችን ላይምሮ ጤና ችግር ወይም ላይምሮ ህመም የሚደረጓቸው ችግሮች ምንድን ናቸው? ብዙ ምክንያቶች አሉ። በተለይ እንግዲህ በእኛ

በእኛ ህብረተሰብ መሰረት ብቻ ያው ከሌላ አፍሪካ ሀገር የሚመጡ ተማሪዎች ስላሉን፣ ግን በእኛ ሀገረሰብ ብቻ ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ። ኤክስፔክቴሽኑ በትምህርት አንጻር ያው አንድ ሰው አገሩን ትቶ የሚያውቀውን ዘመድ አዝማድ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሀይ ነው። ልጆቹ ደግሞ አይረዱም።

ብዙ ጊዜ ወላጆች እኔ ሀያ ዶላር ነው እዚህ ሀገር የመጣሁት ወረቀት ሳይኖረኝ እዚህ ስንገላታ አንተን ለማሳደግ፣ እንደዛ አይነት ወሬ ነው ዩዥያሊ የምትሰሚ ከወላጆች እና ሁሉም ባይሆንም የማንም ጀነራሊ የኢሚግራንት ወላጅ ኤክስፔክቴሽን በጣም ሀይ ነው። ልጆቹ ልጆቹ ደግሞ ብዙ ጊዜ እንደምረዳው ከሆነ ሁለት

መስፈርት ውስጥ ነው የሚኖሩ። የቤት መስፈርት አለ ሚኒንግ፣ በትምህርት በጣም ጎበዝ ናቸው። ቲፒካሊ፣ ሁሌ አይደለም ግን፣ መጆሪቲ ተማሪዎች ከኢትዮጵያ ወላጆች የምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው ላይ። ዳት ሚንስ በቤታቸው መስፈርት ተቀባይነት አላቸው ማለት ነው። ውጭ ደግሞ ሌላ ዓለም ነው። ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ሊወሩ የማይችሉ ታፒኮች አሉ። ትምህርት ቤት ሊያወሩ የሚችሉት እነዚህ ልጆች በፆታ በ

በቃ ጥቃቅን ነገሮች ወይም ስሊፕ ኦቨር አይደለ? ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት። ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖሩ ይችላል። ይህን በእነዚህ ሁለት መስፈርት ውስጥ አክሰፕተብል ለመሆን ይሞክራሉ ልጆቹ እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር

እውነት በአማርኛም እንትን ያለው ቃልም አደለም በደንብ የተለመደ ቃል አደለም እና ምንድን ነው የሚያቅለሰልስህ ነው የሚባለው። አንተ ነው ወንድ ልጅ አደለህ እን በደንብ ስራ ነው እንደዚህ አይነት ነው በቃ መልሳቸው ብዙ ጊዜ እና ልጆቹ ብዙ ጊዜ ተቀባይነት ያለው ችግር ስለማይመስላቸው አፍኖት ይቆያሉ ማለት ነው። አፍኖት ይቆያሉ እስከሆነ ጊዜ በኋላ

አንድ ደግሞ ያንን መስመር ካለፉ መመለስ በጣም ይከብዳል። ዶክተር ሊሊ ጠቀስ አድርገሸዋል ቴክኖሎጂ ብለሽ እና ማህበራዊ ሚዲያስ አንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆችና ለአዳጊዎች አይምሮ ጤና ትልቅ ጉዳት እያደረሰ መሆኑን ነው የሚያመለክቱት እና የልጆችና የወጣቶች የማህበራዊ ሚዲያ አጠቃቀም ከአይምሮ ጤና ጋር እንዴት ነው የሚገናኘው? እንዴት ነው ተጽዕኖ የሚያሳድርባቸው? እኔ የሚመስለኝ

ሶሻል ሚዲያ ማህበራዊ ሚዲያ የሰውን ግንኙነት ሪፕሌስ እያደረገ ነው። ከሰው ጋር ከመነጋገር አብሮም ሆነው በሶሻል ሚዲያ ነው የሚነጋገር አብሮ ቁጭ ብለው ከመነጋገር በሶሻል ሚዲያ ሶሻል ሚዲያ ብዙ ኮሚዩኒኬሽን ስኪላቸውን እየቀነሰባቸው ነው። ትንሽ ችግር አለመግባባት ሲኖር

ኢዚሊ የሪዞልቭ የማድረግ ችሎታቸው የደከመ ነው። ስትሬስ ማኔጅመንት ቡሊንግ ሲኖር አንዳንድ ልጆች ሌሎች ልጆችን ወደ ታች የሚያደረግ ኮመንት ምናምን ሶሻል ሚዲያ ላይ ሊደረግ ይችላል። ያንን ሪዞልቭ የማድረግ ችሎታቸው የደከመ ነው፣ ምክንያቱም ከሰው ጋር ግንኙነት ያላቸው በጣም ሪዱስድ ስለሆነ ከማህበረሰብ ከምነ ማህበሩ ስለሚነጥራቸው

አንተናቸውን ችሎታቸው እየተቀነሰ ሌላው ደግሞ ሶሻል ሚዲያ ብዙ ታይምም አለ። ሌላው ደግሞ ችግርን ሀንድል የማድረግ ሲትዌሽን ይሄ ጀኔሬሽን ችሎታቸውን በበፊት አይደለም ችግር እንዳይኖራቸው ነው የምናሳድጋቸው ተተናቸው ስህተት ሲያደረጉ እንትን አብሯቸው እንደመርዳት

እኛ ስህተት እንዳያደረጉ እኛ ፕሬሸር እንዳያኖራቸው ፕሪቨንት እናደርጋቸው እና አንድ ፕሬሸር ሲኖራቸው በተለይ ከማህበራዊ ከሶሻል ሚዲያ የመጣ ፕሬሸር ሲኖር ክራምብል ያደርጋሉ። በጣም ከባድ ይሆንባቸዋል። እሱን ሚኒማይዝ ማረግ በተለይ ትናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያደርግ እስከ አስራ አንድ እስከ አስራ ሁለት ዓመት ድረስ

ከዛም በኋላ ነው ብሬን ዲቨሎፕ የሚያደርገው። እስከዛ ያለውን ጊዜ በሚቻል መንገድ ኤሌክትሮኒክስና ሶሻል ሚዲያ ሚኒማይዝ መደረግ አለባቸው፣ ኖርማል ዲቨሎፕመንት እንዲኖር የብሬናቸው። እንግዲህ እየተነጋገርንበት ያለ ነው ራስን እስከ ማጥፋት ድረስ የሚያደርስ የወጣቶች የአእምሮ ጤና ችግርና፣ ጭንቀት፣ ድባቴ የመሳሰሉ

የተለያዩ ችግሮችን ያካተተ ማለት ነው። ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ እያደጉ ባሉ ልጆች ዘንድም ትልቅ ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው። እንግዲህ ማቴዎስ፣ አንተ ደግሞ ከወላጆች ጋርም በቅርበት ትሰራለህ፣ ወላጆችንም ታነጋገራለህና ወላጆችስ ልጆቻቸውን ምን ያክል ያውቋቸዋል? ምን ያክልስ ይረዷቸዋል? ያሉበትን ሁኔታ አያውቋቸውም ብዙ ጊዜ

ለምን መሰለሽ፣ አሁን እኛ የእኛ ስራ ዩኒቨርሲቲ ለማስገባት ነው እንግዲህ። ልጆቹን የምንረደው ዩኒቨርሲቲ ለመግባት ሲሉ ማንነታቸውን መግለጽ አለባቸው ለእነዚህ ዩኒቨርሲቲዎች። ስለዚህ አንዳንዴ ልጆቹ ቁጭ ብለው አስበው በቃ

መቼም ለማንም ተናግሮ የሚያውቁትን ነገር ጽፎው ለእኛ ይሰጡናል። እና አንዳንዴ የሚያሰጋ ነገር ካየን አብስ ለወላጆቻቸው ይህን ነገር ኮሚኒኬት እናደረጋለን። ግን ብዙ ጊዜ ቅድም ያልኩት ነገር ነው። በሁለቱም መስፈርት አክሰፕትብል መሆን ይፈልጋሉ ልጆቹ። በቤትም አንጻር አክሰፕትብል መሆን ይፈልጋሉ፣ ውጭም ሶ፣ ቤተሰቦቻቸው የማይቀበሉትን ነገር ለቤተሰቦቻቸው አያቀርቡም ማለት ነው። ስለዚህ አፍኖት ቁጭ ይላሉ።

እሱ ትልቅ ችግር ነው። ቢከዝ ከጊዜ ወደ ጊዜ እየባሰ እየባሰ እየባሰ ዲስተንሱ እየሰፋ እየሰፋ ይመጣል። ብዙ ጊዜ ደግሞ ልጆች ጎበዝ ናቸው። አንዳንድ በጣም ጎበዝ ልጆች አሉ። ሲዋሹ ማለት በጣም ደና እንደሆኑ ራሳቸውን ማቅረብ ይችላሉ። ለእናትና ለአባት ልጁ እስከሳቀ ልጁ ደስ እስካለው ድረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላሉ። የቤተሰብ ችግር፣ የራሱ ቤት ውስጥ ያለ ችግር አለ

ወይ እናትና አባት አለመስማማት፣ ለምሳሌ ይህን ነገር ብዙ ጊዜ ያየሁት ነው። እናትና አባት አለመስማማት ማንም ትዳር ውስጥ ያለ ይመስለኛል። ግን አት ሊስት ሪስፓንስብል በሆነ መንገድ ስምምነት ከሌለ እንኳን ከልጅ ፊት መሰዳደብ ወይ መጫጫህ፣ አይመስልሽም? ልጅ የሚሰማ ግን ይሰማሉ።

እኛ ብዙ ጊዜ አንብበናል፣ ብዙ ጊዜ ልጆቹ ማነጋግሮናል። እዚህ ጋር የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጅን አይምሮ ጤና ልከታተል የምችለው፣ ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛል። እና ዶክተር ሪሊ ወደ አንቺ ልምጣ ወላጆች ልጆቻቸው ጭንቀት ወይም ድባቴ ውስጥ መሆናቸውን

ሊያውቁ ወይም ደግሞ ላይምሮ ጭንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድን ናቸው? አይ ቲንክ ለውጥ ሲያዩ። ሶ በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር፣ ከመኝታ ቤት መውጣት ሳይፈልጉ ከጓደኛ ጋር መገናኘት ሲያቆሙ፣ ከኖርማል ፓተርናቸው ሲወጡ፣ ያኔ ለምን ብሎ መጠየቅ አለ ምናልባት ስለ

ዲፕሬሽን ወይም ስለ እንትን ችግር ላይ ኖር ይችላል። ግን ኤኒ ታይም ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት መጠየቅ። ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ እኮ ደስ አይለኝም እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ። ሶ ያላባቸውን ጭንቀት ስለ ጓደኛ ስለምን ሲያወሩ እኛ ማስተዋል አለብን። እንደ ኢትዮጵያ እሱ ያለ ነገር ነው።

ራሳቸው ዲል አርገው የጨርሱት ብለን ወደ ጎን ማድረግ አንችልም ስለዚህ ቁጣ ደግሞ የበለጠ እሱን በተቻለ አቮይድ አርጎ ማዳመጥ መመልከት ግን ደግሞ ሌላውም እዛም ሳይደርስ በፊት እንዳልኩት የምግባችን የኢንቫይርመንታችን የኤሌክትሮኒክሱን በሙሉ አገናኝተን መሆን አለበት እዛ ደረጃ ሲደርስ ኦሬዲ ብዙ ዳሜጅ ደርሷል ማለት ነው ከስትሬስ ሆነ ከዳየት ሆነ ከኤንቫይሮንመንት ሆነ

ሶ ከዛ በፊት ለመያዝ ዋና ጥረት፣ በተለይ ትናንሽ ልጆች ያላቸው ሰዎች አይ ቲንክ ትልቁ ቼንጅ ያየሁት። ምክንያቱም ይሄ በሀበሻ ኮሚኒቲ አጋን ስፔሲፊክ ይሆን አይደለም፣ ጥቁሮችም ነጮችም እዚህም ኢትዮጵያም ዩሮፕም የምናየው ትሬንድ ነው። ስለዚህ ትልቁ ቼንጅ ዳይታችን እና ኢንቫይሮንመንታችን ነው። እነሱንም ሱንም አከታቶ ነው ብሮደር ቪው ያስፈልጋል ባይ ነኝ፣ ሰፋ አድርጎ ማየት።

አድማጮችና ተመልካቾች በወጣቶች አይምሮ ጤና ዙሪያ ከባለሙያዎቹ ጋር ያደረግኩት ቆይታ ሙሉውን በድረገጻችንና በማህበራዊ ትስስር መድረኮቻችን ታገኙታላችሁ። ወደ ተከታዩ ዘገባ ደግቦ እናልፋለን። ኢትዮጵያዊው አቶ አድማሱ ይልማ ታደሰ የአፍሪካ ምርጥ የባንክ ባለሙያ ተብለው በአፍሪካ ልማት ባንክ ዓመታዊ ጉባኤ ተሸልመዋል።

መቀመጫውን ሞሪሸስ እና ብሩንዲ ያደረገው የፓን አፍሪካ ባንክ ፕሬዚዳንት የሆኑት አቶ አድማሱ ይልማ ለባንኩ አገልግሎት በሰሩት ስራ መሸለማቸውን ለአሜሪካ ድምጽ ተናግረዋል። ይህ ሽልማትም በአምስት አመት ውስጥ ለሁለተኛ ጊዜ ስለ ማግኘታቸው ይናገራሉ። አቶ አድማሱ ከአስማማው የነው ጋር ያደረገው ቆይታ ቀጥሎ ይቀርባል። በኬንያ ናይሮቢ ከግንቦት 19 እስከ 23 2016 ዓ ም በተካሄደው የአፍሪካ ልማት ባንክ ዓመታዊ ጉባኤ

ኢትዮጵያዊው አቶ አድማሱ ልማ ታደሰ የአፍሪካ ምርጥ የባንክ ባለሙያ ተብለው ተሸልመዋል።

መቀመጫውን ሞርሼስ እና ቡሩንዲ ያደረገው የፓን አፍሪካን ባንክ ፕሬዚዳንት የሆኑት አቶ አድማሱ ይልማ ከአሜሪካ ድምፅ ጋር በነበራቸው ቆይታም ስለ ሽልማቱ የተሰማቸውን አጋርተውናል። በጣም ጥሩ የሆነ ፕሮግራም በየዓመቱ የሚካሄደው አፍሪካን ባንክ አዋርድ ይባላል። ጃጆች አሉት፣ ፓነል ኦፍ ጃጅስ ከተለያየ ሴክተር ከተለያየ ሀገር አሉ እና አስራ ስምንተኛ አመቱ ነው። ይሄ አፍሪካን ባንክ አዋርድ ፕሮግራም ነው ያው በጣም የታወቀ

ማይልስቶን ነው ኤቭሪ የር የሚካሄደው። እኔ እንደገና አፍሪካን ባንክ ኦፍ የር ተብዬ ሬኮግናይዝ የተደረግኩት ኤክስፔክት ብዙ አላረግኩትም ነበር። አምስት አመት በፊት ሴም ወርድ አግኝቼ ነበር እና ሁለት ጊዜ በአምስት አመት ውስጥ በአስር አመት ውስጥ በቀላሉ የሚገኝ ወርድ አደለም እና ከዛ በፊት ደግሞ አፍሪካን ቢዝነስ ሊደር ኦፍ የር አግኝቼ ነበር። ከዛ ባንክ የራሱ ባንክ ኦፍ የር ተብሎ

አዋርድድ ሆናል አለ ቱዌንቲ ቱዌንቲ ላይ የተለያዩ አዋርዶች እድለኛ ሆነን የሰራነውን ስራ ተግባራችን ሁሉ ታይቶ በጣም ጥሩ ሴሌብሬትድ ሆነን አለ ኦቨር ዘ ይርስ እና ምንም ኤክስፔክት አላረግኩትም። ግን አንዳንድ ጊዜ ደግሞ የአንድ ድርጅት የአንድ ሰው ኤፈርት እና ተግባር ሲታይ አንዳንድ ጊዜ ደጋግሞ ይመጣል።

የ55 ዓመት ጎልማሳ የሆኑት አቶ አድማሱ ይልማ ትውልዳቸው አዲስ አበባ ነው። አባታቸው የውጭ ጉዳይ ሚኒስቴር ዲፕሎማት ስለነበሩም አሜሪካን ጨምሮ በተለያዩ ሀገራት ትምህርታቸውን የመከታተል እድል እንዳገኙም ይናገራሉ። ይህም አሁን ለመሸለም የበቁበትን ከባንክ ሙያ ጋር የተያዘ ትምህርታቸውን እንዲከታተሉ አጋጣሚውን እንደፈጠረላቸው ይገልጻሉ። ከዚህ በፊት በአሜሪካና በፈረንሳይ በሚገኙ ባንኮች መስራታቸውን የሚናገሩት አቶ አድማሱ ለሽልማት ያበቃቸው ግን አሁን የሚመሩትን የፓን አፍሪካን ባንክን ውጤታማ ማድረግ በመቻላቸው መሆኑን ይናገራሉ።

አነስተኛ ባንክ ነበር መጀመሪያ ስንጀምር፣ የዛሬ አስራ ሁለት ዓመት በፊት አሴት ቤሱ አንድ ቢሊዮን ዶላር ብቻ ነበር። ከዛ አስር ቢሊዮን ገባልን እና አስር ጥፍ አሳደግ ነው ኦቨር ስ ፒሪድ ኦፍ ታይም

እና በጣም ጥሩ የሆነ ውጤት አሳይተናል። ኦቨር ዲርስ ሼር ሆልደር ቤሱ በጣም ተስፋፋልም። እኛ ስንጀምር ከማኔጅመንት ቲሜ ጋ ሆነን አብረን ስንጀምረው ይህን ጉዞ ወደ አስራ ዘጠኝ ሼር ሆልደሮች ነበሩ። አብዛኛዎቹ የመንግስት ድርጅቶች ነበሩ፣ የመንግስት ሚኒስትሪ ኦፍ ፋይናንስ ማለት እና ከዛ በኋላ ካፒታል ስትራክቸሩን ሪፎርም አድርገን የተለያየ ሴግመንቶች ፈጥረን አዳዲስ ሼር ሆልደሮች

ትራክተር ጋር አርባ ወደ አርባ አምስት ሼር ሆልደር ነው አሁን ያለን። እና ሁለተኛው ዙር ሁለተኛው ወብ ያገኘ ነው ኤክስፓንሽን እና ኢኖቬሽን ከኢንስቲቱሽናል ግሩፕ አኳያ ሆኖ ነው ነው እና ይሄ ነው በአጭሩ።

በኢትዮጵያ ባንክ ዘርፍ ላይ ተወዳዳሪነቱን አሳድጎ ለእንደዚህ አይነት ሽልማት የሚያበቃ ነው ወይ የእርስዎ ሽልማት ምን ያክል ያነሳሳቸዋል ብሎ ያስባሉ የኛ ባንኪንግ ሴክተር በአጭር ጊዜ ውስጥ በጣም ኢቮልቭ እያደረገ መጥቷል ባንኪንግ ሴክተራችን ለረጅም ጊዜ ዝግ የነበረ ሴክተር ነው ለኢንተርናሽናል ፓርቲሲፔሽን ክፍት አይደለም ቀስ እያለ እየተከፈተ ነው ፕላኑ ወጥቷል ዝግጅቱ እየተንቀሳቀሰ ነው ያሉ ግን ያው ጊዜ ጉዳይ ነው ድሮ በንጉሱ ጊዜ ፕራይቬት ባንኮች ነበሩ

ያው መነሻችን ያን በዛን ጊዜ እኮ ሀገሩ በጣም ጥሩ መስመር ይዞ ነበር ስ በፋይናንሻል ሴክተሩ አኳያ። በኋላ ኦፍኮርስ ሬቮሉሽኑ መጣ፣ ናሽናላይዜሽን ተፈጠረ። አሁን ባለው ሁኔታ ግን ጥሩ መስመር ላይ ነው ያለ፣ ነው ጥሩ ጥሩ ባንኮች አሉ። አሁን በጣም አክቲቭ ነን፣ ኢትዮጵያ ውስጥ እንሰራለን። እኔ ባንክ መጀመሪያ ፖሊሲ ለውጡ ሲመጣ እና አገሩ ሲከፈት የግል ባንኮች ከኢንተርናሽናል ባንኮች ጋር መስራት ይችላሉ ሲባል

እኛ ነን መጀመሪያ የገባነው እና ዳሸን ባንክ ጋር፣ አዋሽ ባንክ ጋር፣ አቢሲኒያ ባንክ ጋር፣ ህብረት ባንክ ጋር፣ ኮኦፐሬቲቭ ባንክ ኦሮሚያ ጋር የተለያዩ ባንኮች ጋር ቆርቆይተናል ቆይተናል ስንሰራያል እና ምንም ከባድ አልነበረም ለእኛ ለመግባት። ቢኮዝ ያው ጥሩ ጥሩ ኢትዮጵያውያንም አሉ ባንክ ውስጥ ሀገሩንም በደንብ የሚያውቁት ሴክተርን የሚያውቁት እና ጀምረናል ስራ እና

ቀረብ ብለን አይተናቸዋል። በጣም ጥሩ ጠንካራ የሆኑ የግል ባንኮች አሉ። ቴክኖሎጂው ኮር ባንኪንግ ሲስተም፣ ብዙ ፕራክቲሳቸው፣ ሲስተማቸው

ጥሩ ሆኖ ያገኘናቸው ባንኮች አሉ። እርሳቸው የሚመሩት የፓን አፍሪካን ባንክ በአሁኑ ወቅት የሚሰራባቸው ሀገራት ሀያ አምስት መድረሳቸው የሚናገሩት አቶ አድማሱ በኢትዮጵያም ያላቸውን ተሳትፎ በማሳደግ የባንክ ዘርፍን ለውጭ ባንኮች ክፍት መሆኑን ተከትሎ የሚኖሩ ድሎችን ለመጠቀም ያላቸውን ተሳትፎ እያሳደጉ ስለመሆናቸው ይናገራሉ። ኢትዮጵያ ውስጥ በጣም አድገናል። አክቲቭ ናል እኛ ባንክ ቲዲፒ ኢትዮጵያ ውስጥ ማንዴት አለን እየሰራ ያለ ነው

አመት ኦልሞስት እስከ አንድ ቢሊዮን ዶላር እናስገባለን ኢትዮጵያ ውስጥ። በንግድ አኳያ ትሬድ ፋይናንስ ነው የሚባለው። በባንኪንግ ሲስተሙ ላይ በዘየርስ ባለፈው አምስት እስከ አስር አመት ውስጥ የተለያዩ ፕሮጀክቶችን ፋይናንስ አድርገናል። ሲሚንቶ ፋብሪካ፣ ስቲል ፋብሪካ፣ የሆቴሎች

የተለያዩ ድርጅቶች ሪል ስቴቶችን ፋይናንስ አርገናል። ስለዛ ኦልሬዲ ኢትዮጵያ ውስጥ አክቲቭ ናለኛ ኢትዮጵያ ቢ ከሀያ ሀገር ውስጥ ቶፕ ቱ ቶፕ ትሪ ውስጥ ሊሆን ይችላል። በጣም አክቲቭ ነው ባንኩ እና ጥሩ ሰርተናል ኢትዮጵያ ውስጥ ባለፈው አምስት አመት ውስጥ በጣም ኃይለኛ የሆነ እንቅስቃሴ ያለን ሀገሩ ላይ እና ሰክሰስፉል የሆነ ኦፕሬሽን ያለን ብቻችን ሆነን አደለም የምንሰራው። ብዙ ፓርትነሮች አሉ ከኛ ሚሰሩ ጥሩ የሆነ ኤክስፒሪየንስ ይዘናል ለጊዜው እና መንገዱን በደንብ ከፋፍተነዋል

ፓርትነሮቻችንም በእኛ በኩል የኢትዮጵያን ኤክስፒሪየንስ እያገኙ ነው እና አፐታይታቸውን ከፍ ከፍ እያለ ነው። ኦፍኮርስ ብዙ የውጭ ምንዛሬ እጥረት አለ። እሱ ኮንስትሬንት ነው፣ ግን እኛ ደግሞ በጣም ሴሌክቲቭሊ ነው ኢትዮጵያ ውስጥ ኢንተርቪ የምናደረገው። ውጭ ምንዛሬ ማምጣት የሚችል ወይንም ቁልፍ የሆነ ሃይ ፕራዮሪቲ ኢምፖርቶች፣ መድኃኒት፣ መዳበሪያ፣ ነዳጅ፣ እንዲ እንዲ አይነት ነገሮች ነው እኛ ኮፋይናንስ ምናደረገው።

በናይሮቢ የተካሄደው የአፍሪካ ልማት ባንክ ዓመታዊ ጉባኤ በሀገሪቱ ያሉ የባንክ ዘርፎችን ለማሳደግ ያለመ ሽልማቶችን ከመስጠት ባሻገር አባል ሀገራቱ ያለባቸውን የብድር ዕዳዎች ማቃለል ስለሚቻሉባቸው የመፍትሄ ሀሳቦች ላይም የተመከረበት ነው። ኢትዮጵያን በመወከል በጉባኤ የታደሙት የገንዘብ ሚኒስትሩ አህመድ ሺዴ የአፍሪካ ሀገራት የብድር አወሳሰድና አስተዳደር ከአጭር ጊዜ ብድር ይልቅ የረጅም ጊዜ ኢኮኖሚያዊ ግብን ማሳካት የሚያስችል ቀጣይነት ያለው ብድር ላይ ማተኮርን እንደ መፍትሄ ማመላከታቸውም ተጠቁሟል። ለአሜሪካ ድምጽ አስማማዬ ነው።

ዋሽንግተን ዲሲ። ፕሬዚዳንት ጆ ባይደን እና የቀድሞ ፕሬዚዳንት ዶናልድ ትራምፕ የሚስማሙባቸው ጉዳዮች ጥቂት ናቸው። በቤይጂንግ መቀመጫውን ያደረገው ቲክቶክ ደግሞ

አንዱ ነው። ፕሬዚዳንታዊ ምርጫው እየተቃረበ ባለበት በዚህ ወቅት ሁለቱም እጩዎች ከአሜሪካ ሊያግዱት ሲሞክሩ የነበረውን ቲክቶክ ተቀላቅለዋል። በምርጫው ቀን ልዩነት ያመጣ ይሆን? ቲና ተርነር የላከችውን ዘገባ እንግዳ ወልዴ ያቀርበዋል። የሪፐብሊካኑን ፓርቲ እንደሚወክሉ የሚጠበቁት ዶናልድ ትራምፕ በያዝነው ወር ቲክቶክን ተቀላቅለዋል። ፕሬዚደንት ባይደንም ካለፈው የካቲት ጀምሮ መድረኩን በመጠቀም ላይ ናቸው። ከዚህ በፊት ሲጥላላ የነበረው መድረክ በዚህ ምርጫ ወቅት ችግር የሌለው መስሏል።

ቴዲ ጎፍ በተግባቦትና ማሻሻጥ ላይ የሚያተኩረው ፕሪሲዥን ስትራቴጂስ የተሰኘው ኩባንያ ተባባሪ መስራች ናቸው። ባለፈው ፕሬዚዳንታዊ ምርጫና በአሁኑ መካከል በነበረው አራት ዓመታት ውስጥ የማኅበራዊ ሚዲያው ዓለም ተቀይሯል። በአሁኑ ወቅት ቲክቶክ በበላይነት እየመራ ያለ ኃይል ነው።

ባይደንም ሆኑ ትራምፕ ከቻይና መንግሥት ጋር ቁርኝት ያለው ቲክቶክ ለደህንነት አስጊ ነው በሚል መታገድ አለበት የሚል አቋም ነበራቸው። ነገር ግን በአሜሪካ 170 ሚሊዮን ተጠቃሚዎች ያሉትና 44 በመቶ የሚሆኑትም ከ18 እስከ 29 ዕድሜ ክልል የሚገኙበት ቲክቶክ የወጣቶችን ትኩረት ለማግኘት ጠቃሚ መሳሪያ ሆኖ ተገኝተዋል። በርካታ አሜሪካውያን ዜናን የሚያገኙት ከማኅበራዊ ሚዲያ ቢሆንም ወደ መድረኩ ጎራ የሚሉት ግን ለዚያ ጉዳይ አይደለም።

ኤሊሳ ሺረር በፒዩ የጥናት ማዕከል ከፍተኛ ተመራማሪ ናቸው። ለምን እነዚህን የማህበራዊ መድረኮች እንደሚጎበኙ ስንጠይቅ በአብዛኛው ለመዝናናት እንደሆነ ይገልጻሉ። በተለይም ወደ ቲክቶክ ጎራ የሚሉት ለመዝናናት እንደሆነ ይገልጻሉ። ዜና ማግኘት ዋናው ምክንያት አይደለም። የቲክቶክ ተጠቃሚዎች ዜናን የሚያገኙት በተዘዋዋሪ መንገድ ነው

ይኸውም በቅርቡ በተከሰተ ጉዳይ ላይ በሚጋሩ አዝናኝ ነገሮች ወይም አስተያየቶች አማካይነት ሲሆን ፌስቡክና ኢንስታግራም ላይ እንደሚታየው ዜናውን የሚያገኙት መድረኩ ላይ ጓደኛ ካደረጉት ወይም የቤተሰብ አባል ሳይሆን ከማያውቁት ሰው ነው። ኤሊሳ ሺረር በዚህ ላይ የሚያክሉት አለ። ቲክቶክ ላይ የዜና ምንጮቻቸው በግል የማያውቋቸው ሰዎች ናቸው። ቀመሩ የተሰራው

ሰዎች በተለይ አንድን ሰው እንዲከታተሉ ተደርጎ ነው። በማኅበራዊ መድረኩ ላይ ሰፊ ተከታይ ማግኘት ለማንም ሰው አስቸጋሪ እንደሆነ ቴዲ ጎፍ ይገልጻሉ። በጣም ብዙ ተሳታፊዎች ባሉበትና ውጥንቅጥ በበዛበት የማኅበራዊ መድረክ አውድማ የፕሬዚዳንቱንም ሆነ የቀድሞ ፕሬዚዳንት አካውንት ጨምሮ ለማንኛውም የማኅበራዊ ሚዲያ አካውንት ሰፊ ትኩረት ማግኘት መቻል በጣም አዳጋች ነው።

የማሻሻጥና የተግባቦት ባለሙያዎች እንደሚሉት በኢንተርኔት መስመር ላይ ያሉ ተጽዕኖ ፈጣሪዎችን መጠቀም ቁልፍ ነው። ቴዲ ጎፍ ይቀጥላሉ። መልእክቱን ለማስተላለፍ ተጽዕኖና ተከታይ ያላቸውን ግለሰቦች መጠቀም አስፈላጊ ሊሆን ይችላል። የተሻለ ፕሬዚዳንት ደምትሆን በተሻለ መንገድ መግለጽ ይጠበቅበሃል የፖለቲካ ማስታወቂያ ለማየት ሳይሆን መዝናኛ ለመመልከት ጎራ ያሉ ሰዎች ከመድረኩ እንዲሸሹ ማድረግ የለብም።

የተቀራረበ ፉክክር የሚታይበት እንደሚሆን በሚጠበቀው ምርጫ የዲጂታል ዘመቻውን የሚመሩት በቲክቶክ ላይ ያሉ ተጽዕኖ ፈጣሪዎች ሊሆኑ ይችላሉ። ቲና ትሪን ለላከችው ዘገባ እንግዲህ ወልድነኝ ዋሽንግተን ዲሲ። የተከበራችሁ አድማጮችና ተመልካቾቻችን የምሽቱን መሰናዶቻችን ወደ ማጠናቀቁ ተቃርበናል። ከመሰናበታችን በፊት ግን

ተከታዩን ማስታወቂያ ሰምተን እንመለስ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል

ጠውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ

ታሪኮችን የምናሳየው በምልአት ነው። የተከበራቸው አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ።

ከአቀናባሪ ኤልያስ አስማረ ዋና አዘጋጅ ጽዮን ግርማ እንዲሁም መሰናዶቹን ካዘጋጁ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሻችሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ አስተያየቶች ካሏችሁ በፌስቡክ ገጻችን አት ቪኦኤ አምሐሪክ ወይም በቀድሞ አጠራሩ ትዊተር ወይም አሁን በሚጠራበት ኤክስ ሃሽታግ ቪኦኤ አምሃሪክ ላይ ልታደርሱን ትችላላችሁ። የዋትሳፕ ቁጥራችን

የመደመር ምልክትና አንድን ከፊት በማስቀደም 2022513505 ነው። በድምፅ መልእክታችሁን ቀርጻችሁ አስቀምጡልን፣ ይደርሰናል። ነገ በሌሎች መሰናዶዎች ዳግም እንገናኛለን። ሰላም፣ በደህና አደሩ።